ፈጣን የአንቲጅን ምርመራ ማድረግ። ፈጣን የአንቲጅን ምርመራ በማካሄድ ኮቪድ-19 በሽታ ምልክት ለሌለባቸው ሰዎች ለይቶ ለማወቅ የማጣሪያ መሳሪያ ነው። ቀደም ብሎ ለይቶ ማወቁ የሚረዳው በትምህርት ቤትና በመላው ማህበረሰብ ውስጥ የኮቪድ-19 ቫይረስ እንዳይሰራጭ ይከላከላል። ፈጣን የአንቲጂን ምርመራ ማድረግ ፈጣንና ቀላል እንደሆነ እና ኬሚካል ጋር በተቀላቀለ መጥረጊያ በአፍንጫ ውስጥ በማድረግ ናሙና ጥራጊ መውሰድ ነው። ውጤቱ በአስር ደቂቃዎች ውስጥ ይቀርባል። እድሜያቸው ከአስራ አምስት በታች ለሆኑ ህጻናት ወላጆችና ተንከባካቢዎች ይህንን ምርመራ እንዲወስዱ ማድረግ አለባቸው። በትምህርት ቤት የተቀናጀ በቤት ውስጥ ምርመራ ለማድረግ አራት መሳሪያዎች ማግኘት አለባዎት። የኒው ሳውዝ ዌስ ጤና ጥበቃ የሚመክረው ለሁለት ሳምንታት የሚሆን ጊዜ በየሳምንቱ ሁለት ጊዜ ከሶስት እስከ አራት ቀናት ልዩነት ምርመራ እንዲካሄድ ነው። የበሽታ ምልክቶች ከታዩ ፈጣን የአንቲጅን ምርመራ አለማካሄድ No. በኒው ሳውዝ ዌልስ ጤና ጥበቃ ክሊኒክ መደበኛ የኮቪድ 19 ፒሲአር ምርመራ ማካሄጃ እና በምርመራ ውጤት ነፃ የሚል እስኪገኝ ድረስ ከሌሎች ሰዎች ተገልሎ መቆየት ነው። በፈጣን አንቲጂን ምርመራ ውጤት ቫይረሱ ከተገየ ወይም ከተገኘ ወዲያውኑ በምርመራ ማድረጊያ ክሊኒክ መደበኛ የኮቪድ 19 ፒሲአር ምርመራ ማካሄድ እና ራስን ከሌ ሌላ ሰዎች ስለ ማግለል በኒው ሳውዝ ዌልስ ጤና ጥበቃ የሚሰጥ ምቅር መከተል ነው። በፒሲአር ምርመራ ውጤት ነፃ እስኪባሉ ድረስ ወደ ትምህርት ቤት መሄድ የለብዎትም።